ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ። የዛሬ ሐሙስ ሐምሌ 8 2013 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስት አንዳንድ የሰብአዊ እርዳታ ድርጅቶችን ከሀገር ሊያስወጣ እንደሚችል አስጠነቀቀ። የእውነትም ለሰላም የሚተጋ በእርግጥም ኢትዮጵያ ሰላም እንዲፈጠር የሚያስብ በእርግጥም የሰብአዊ ቀውስ እንዳይፈጠር የሚሰጋ በእርግጥም ኢትዮጵያ ስትቸገር እኛም የምንቸገራን ብሎ የሚያስብ የዓለም ማኅበረሰብ አካል በሌላኛው ወገን የሚደረገውን ትንኮሳ እንዲኮንን፣ እንዲያጋልጥ፣ እንዲያስቆም መንግሥትሪውን ያቀርባል። ይኸው በዚሁ ከቀጠለ ግን በየትኛውም ሰበብ በየትኛውም ምክንያት አገራችን ልትፈርስ የሚፈቀድ መንግሥት ስለማይኖር በዚህ ምርጫም የኢትዮጵያ ሕዝብ የወሰነ ውሳኔ ይህኑ ስለሚያረጋግጥ መንግሥት አስፈላጊውን እርምጃ ለመውሰድ ይገደዳል። የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን ናቸው። በአብይ ርዕስ ሙሉ ዘገባውን እናስደምጣችኋለን። የአማራ ክልል መንግስት፣ ህወሓት ላይ በተወሰደው የማጥቃት ዘመቻ ድል እየቀናቸው መሆኑን አስታወቁ። የሶማሌ ክልል ተፎካካሪ ፓርቲዎች የጋራ ምክር ቤት አቋቋሙ። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ደሳለኝ መኮንን ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅት ታዬ ነኝ። የተባበሩት መንግስታት የምግብና የግብርና ድርጅት ፋኦ በረሃብ በተጎዳው በሰሜን ኢትዮጵያ የክረምት ዝናቡ ወቅት ለአርሶ አደሩ እህል ለመዝራትና የምግብ ምርቱን መልሶ ለማሳደግ እንዲችል የተጣበበ እድል የፈጠረለት መሆኑን ገለጸ። ይሁን እንጂ ለእርዳታ የሚውል ገንዘብ ካልተገኘና የረድኤት ድርጅቶች ተደራሽነት ካልተሻሻለ በስተቀር ያ ጠባብ እቅድ ሊባክን ይችላል ብሏል። በርካታ አርሶ አደሮች የዘር እህል፣ በሬዎችና ሌሎችም እንስሳት፣ እንዲሁም ሌሎች ለግብርና ምርት የሚያስፈልጉ ግብዓቶች ተዘርፈውባቸዋል። የብድር አገልግሎትና ለዘር የሚያውሉት እህል የሚገዙበት ገበያም የለም ሲል ፋኦ እንዳሳሰበ የዋና ጸሐፊ አንቶኒዮ ጉቴሬዥ ረዳት ቃል አቀባይ ፍሎሬንሲያ ኒኖ በትናንት መደበኛ ገለጻቸው ተናግረዋል። በዚህም የተነሳ የምግብ ምርት ሙሉ በሙሉ ተቋርጧል ያለው ፋኦ በክልሉ በምግብ እጥረት ከሁሉም በከፋ ደረጃ ለተጋለጡ 1.2 ሚሊዮን የሚሆኑ ሰዎች መርጃ በአስቸኳይ የ30 ሚሊዮን ዶላር ድጋፍ መጠየቁን የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባዩዋ ጨምረው አስታውቀዋል። በሌላ ዜና የትግራይ ክልል ነዋሪዎች እየጨመረ በመጣው የምግብና የነዳጅ ዋጋ ውድነት በእጅጉ ተጎድተዋል ሲል ዓለም አቀፍ ቀይ መስቀል አይሲአርሲ አሳሰበ። ከዘጠኝ ወራት በፊት የተቀሰቀሰውን ግጭት በተከተለው ቀውስ የንግድ እንቅስቃሴዎች እንደተስተጓጎሉ ዓለም አቀፍ ቀይ መስቀል ባወጣው መግለጫ ጠቅሶ ባለፉት ሁለት ሳምንታት ውስጥ ደግሞ እንቅስቃሴው ሙሉ በሙሉ ከተቋረጠ ወዲህ የምግብ ዋጋ በከፍተኛ ደረጃ እያሻቀበ ሄደዋል፣ ብሏል። በክልሉ በጠቅላላ ባንኮች ዝግ በመሆናቸው ሕዝቡ እጁ ላይ ያለው ለመሰረታዊ ቁሳቁስ አቅርቦት መግዣ የሚውል ገንዘብ እያለቀበት ነው ብሏል። ቀይ መስቀል ፋብሪካዎች ተጎድተዋል ወይም ወድመዋል ያለው የቀይ መስቀሉ መግለጫ የንግድ ድርጅቶች በመዘጋታቸው ሰራተኞች ከስራ ተፈናቅለዋል ብሏል። በጤና ጥበቃው ዘርፍ ለህሙማን የሚያስፈልግ ኦክስጂን የሚያመርተው ብቸኛ ተቋም መዘጋቱን እና ላይ ያሉት ጥቂት ሆስፒታሎች ከስራ ውጭ ከሆኑ የጤና ጣቢያዎች በሚላኩ ህሙማን ተጨናንቀዋል ያለው ቀይ መስቀል በሀገሪቱ ዙሪያ በተደቀነው የኮቪድ-19 ወረርሽኝ ቀውስ ሳቢያም እጥረቶች መከሰታቸውን ያወሳው በክልሉ የኤሌክትሪክና የነዳጅ አቅርቦት ባለመኖሩ የጤና ጥበቃ ተቋማትና የውሃ ማጣሪያዎች በአብዛኛው በጄኔሬተሮች እንደሚሰሩ ዓለም አቀፍ ቀይ መስቀል አመልክቶ፣ ሰብአዊ እርዳታ ሊተካ የማይችል በመሆኑ የተቋረጠው መደበኛ የንግድ እንቅስቃሴና የአቅርቦት ሰንሰለቱ እንዲቀጥል ማድረግ በወሳኝነት የሚያስፈልግ ነው ብሏል ባወጣው መግለጫ። በሌላ በኩል ትግራይ ውስጥ አለ የተባለውን የምግብ እጥረትና የበረታ የረሃብ አደጋን በሚመለከት የኢትዮጵያ መንግስት የተናጠል ተኩስ አቁም ውሳኔ ላይ ከደረሰባቸው ነጥቦች አንዱ ሰብአዊ ምክንያት መሆኑን፣ እርዳታ ያለ ጸጥታ ስጋት መድረስ እንዲችልና አርሶ አደሩም የዝናቡን ጊዜ እንዲጠቀምበት መሆኑን ገልጿል። እርዳታ እንዳይደርስ በማድረግ አሁን ትግራይ ውስጥ ያሉት መሪዎች መስመሩን የጦር ቀጣና አድርገውታል ሲሉ የመንግስቱ ባለስልጣናት የሚከሱ ሲሆን የውጭ ጉዳይ ሚኒስቴር ደኤታው ሬድዋን ሁሴን ዛሬ በሰጡት መግለጫ አንዳንድ ዓለም አቀፍ የረድኤት ድርጅቶች እርዳታ ከማስተባበር ይልቅ በመንግስቱ ላይ ፕሮፓጋንዳ በማስተባበር ላይ አትኩረዋል ሲሉ ኮንነዋል። ይህንን ዘገባ በመጽሔት ክፍለ ጊዜ በአብይ ርዕስ ይዘነዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜና። በአፍሪካ ሀገሮች በኮቪድ-19 ህመም ሆስፒታል የሚገቡት ሰዎች ቁጥር በፍጥነት እየጨመረና የኦክሲጂንና የጽኑ ህሙማን መኝታ እጥረት ባየለበት በአሁኑ ወቅት በሽታው ሳቢያ ባለፈው ሳምንት ህይወታቸውን ያጡት ሰዎች ቁጥር በቀደመው ሳምንት በአርባ ከመቶ መጨመሩን የዓለም የጤና ድርጅት አስታወቀ። ባለፈው ሳምንት በኮቪድ ምክንያት ህይወታቸውን ያጡት ሰዎች 6273 እንደነበረ እና ከዚያ በቀደመው ሳምንት ግን 4384 እንደነበረ የዓለም የጤና ድርጅቱ መግለጫ በንጽጽር አስቀምጦታል። ባለፈው ሳምንት በኮቪድ ምክንያት ከሞቱት ሰዎች መካከል 83 ከመቶ በናሚቢያ፣ ደቡብ አፍሪካ፣ ቱኒዥያ፣ ዩጋንዳና ዛምቢያ ውስጥ መሆናቸውን መግለጫው ጨምሮ ገልጿል። በአህጉሪቱ በኮሮና ቫይረስ የሚያዘው ሰው ቁጥርም ላለፈው ስምንት ተከታታይ ሳምንት እየጨመረ መሄዱን ጨምሮ አስታውቋል። በዚህ ሳምንት ማክሰኞ ከስድስት ሚሊዮን እንዳለፈ ገልጾ ባለፈው ወር ብቻ ቁጥሩ በአንድ ሚሊዮን መጨመሩንና በዚህ ደረጃ በአጭር ጊዜ ሲጨምር ይህ የመጀመሪያ መሆኑን ሳይጠቅስ አላለፈም። በቫይረሱ ለሚያዙ ሰዎች ቁጥር ማሻቀብ ምክንያቶቹን ሲዘረዝርም አንድም ሰዎች ወረርሽኙን ለመከላከል በሚያስፈልጉት ቁልፍ እርምጃዎች መሰላቸቱና የተለያዩ የቫይረሱ ዝርያ አይነቶች በይበልጥ እየተስፋፉ መምጣታቸው መሆኑን አውስቷል። ከሁሉም በፍጥነት የሚተላለፈው ዴልታ የሚባለው የኮሮና ዝርያ በ21 የአፍሪካ ሀገሮች መታየቱን ገልጾ አልፋ የሚባለው በ35፣ ቤታ የተባለው ዝርያ ደግሞ ሰላሳ ሀገሮች ውስጥ እንደታየ የዓለሙ ጤና ድርጅት አስታውቋል። የሱዳን ምክትል ፕሬዚደንት ትናንት ረቡ አጎራባቿን ደቡብ ሱዳንን መጎብኘታቸው ተገልጿል። ወደዚያ የተጓዙት ሀገራቸው ለጎረቤቷ ለደቡብ ሱዳን ያላትን ድጋፍ ለመግለጽና የሀገሪቱ መንግስትና ታጣቂዎቹ ቡድኖች በሙሉ የሰላም ስምምነታቸውን ተግባራዊ እንዲያደርጉ ለመማፀን መሆኑ ተገልጿል። የሱዳን የሽግግር መንግስት ምክትል ፕሬዚደንት ሞሐመድ ሀምዳን ዳጋሎ ከደቡብ ሱዳን ፕሬዚደንት ሳልቫኪር ጋር ተወያይተዋል። ከውይይታቸው በኋላ በሰጡት መግለጫ የሰላም ስምምነቱ ተፈራራሚዎች እስካሁን ተግባራዊ ያልሆኑትን የጸጥታ አደረጃጀትና ሌላም የስምምነቱ ክፍሎች ስራ ላይ እንዲያወሉ ሱዳን ድጋፍ መስጠቷን ትቀጥላለች ሲሉ አልገብተዋል። ፈረንሳይ ማሊ ውስጥ ካሏት የጦር ሰፈሮች የተወሰኑትን ለመዝጋት በቅርቡ ያደረገችው ውሳኔ ከማሊ ሕዝብ በኩል ድብልቅ ምላሾች እየተሰማበት ነው። የፈረንሳይ ፕሬዚዳንት ኢማኑዌል ማክሮን ሀገራቸው በዘንድሮ የአውሮፓ 2021 ዓ.ም ማብቂያ ማሊ ውስጥ ካሏት የጦር ሰፈሮች መካከል ሶስቱን እንደምትዘጋ እና ሂደቱ በሚቀጥለው ዓመት አጋማሽ እንደሚጠናቀቅ ባለፈው ሳምንት ነው ያስታወቁት። የፈረንሳዩ ፕሬዚደንት ውሳኔውን ይፋ ያደረጉት ባለፈው ሳምንት የቡርኪና ፋሶ፣ የኒጀር እና የማሊን ጨምሮ የአምስቱን የአፍሪካ ሳህል አካባቢ ሀገሮች መሪዎች ጉባኤ ማብቂያ ላይ ነው። ቪኦኤ ያነጋገራቸው አንዳንድ ነዋሪዎች ፈረንሳይ ማሊ ውስጥ ያላትን ኃይል ለመቀነስ መወሰኗ እንዳሳዘናቸው ሲገልጹ፣ ሌሎች ደግሞ ምንም ውጤት ስላላመጡ ቢወጡ ይሻላል ማለታቸውን እና ሌሎች ደግሞ የተለያዩ ሰራዊቶች ቢኖሩም የጸጥታው ሁኔታ ስላልተቀየረ የራሳችንን ቀውስ ራሳችን መፍትሄ ብንፈልግለት ይሻላል ይውጡ ማለታቸውን ዘገባው አትቷል። በያዝነው የአውሮፓውያኑ 2021 የመጀመሪያ አጋማሽ ባህር አቋርጠው አውሮፓ ለመግባት በጉዞ ላይ ሳሉ ለህልፈት የተዳረጉ ፍልሰተኞች ቁጥር ባለፈው ዓመት በተመሳሳይ ጊዜ ከነበረው ጋር ሲነጻጸር በእጥፍ እንደጨመረ ዓለም አቀፉ የስደተኞችና ከስደት ተመላሾች ጉዳይ ድርጅት አይኦኤም አስታወቀ። ሳቢና ካስቴል ፍራንኮ ከሮም ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። ባህር አቋርጠው አውሮፓ ለመዝለቅ በሚያደርጓቸው ጉዞዎች ላይ ህይወታቸውን ለማጣት የሚዳረጉት ሰዎች ቁጥር በእጅጉ መጨመሩ ያሳስበው መሆኑን ነው አይኦኤም ያስታወቀው። ድርጅቱ በትላንቱ መግለጫ ይፋ እንዳደረገውም በያዝነው የአውሮፓውያኑ 2021 የመጀመሪያዎቹ ስድስት ወራቶች ብቻ አውሮፓ ለመግባት በጉዞ ላይ ሳሉ ህይወታቸውን ያጡት ሰዎች ቁጥር 1146 መድረሱንና ይህም መሀዝ ባለፈው ዓመት ተመሳሳይ ጊዜ ከተዘገበው የፍልሰተኞቹ ተመሳሳይ ክፉት አጋር ሲነጻጸር ከእጥፍ በላይ መሆኑ ነው። ከነኚህም አብዛኞቹ የሞቱት የሜዲትራኒያን ባህር አቋርጠው ለመሻገር ሲሞክሩ ነው። ዓመቱ ባህር ተሻግረው መሰል ጉዞ ለማድረግ የሞከሩ ሰዎች ቁጥር በአጠቃላይ በከፍተኛ ደረጃ መጨመሩንና ቁጥራቸው ከ31,500 በላይ የሚደርሱ ሰዎች በሰሜን አፍሪካ ባለስልጣናት መያዛቸው ተዘግበዋል። ባለፈው ዓመት በተመሳሳይ ወቅት በጠረፍ ባለስልጣናት ቁጥጥር ስር የዋሉትና ና ከአደጋው የተረፉ ሰዎች ቁጥር በጠቅላላው ከ23,000 በመጠኑ ብቻ ከፍ ያለ እንደነበር ነው የተመለከተው። ከፍልሰተኞቹ የሚበዙት ከቱኒዚያ ተነስተው ወደ ጣሊያን በማምራት ላይ የነበሩ መሆናቸውን ባለስልጣናቱ ጨምረው ገልጠዋል። የጣሊያን የአገር ውስጥ ጉዳይ ሚኒስትር ሉቻና ላሞርጄዜ ከአገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉ ቃለ ምልልስ ባህር አቋርጠው ከዚያ የሚደርሱት ፍልሰተኞች ቁጥር በከፍተኛ መጠን እየጨመረ መምጣቱ ያሳሰባቸው መሆኑን ተናግረዋል። ታንቶ በዚያች ሀገር ከተከሰተው ከፍተኛ የመጣን የሀብት ቀውስ ጋር ተያይዘው ባለፈው የሐምሌ ወር ከቱኒዚያ የመጡ ስደተኞች ቁጥር በእጅጉ መጨመሩን የተናገሩት ላሞርጄዜ ጣሊያን ውስጥ መቆየት የማይፈቀድላቸውና ወደ ሀገራቸውም እንዲመለሱ የሚደረጉ የኢኮኖሚ ስደተኞች ናቸው ብለዋል። ይህ በእንዲህ እንዳለም ከባህር ሰጥሞ የሚያልቀውን ስደተኛ ህይወት ለመታደግ አገሮች አስቸኳይ እርምጃዎችን መውሰድ አለባቸው ሲሉ የአይኦኤም ዋና ዲሬክተር አንቶኒዮ ቪቶሪኖ ጥሪ አቅርበዋል። አሉላ ከበደን ለዘገባው አመሰግናለሁ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ሰላም ቆንጅታዬን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 8 2013 ዓመተ ምህረት ዝግጅታችን ነው። ቢያንስ በእኛ በኩል ማድረግ የምንችለው የሰፕላይ ችግር እንዳለባቸው እናውቃለን። የሰፕላይ ችግራቸውን እንዲፈቱ የሱዳን መንገድ እንከፍትላቸዋለን። የምዕራብ ትግራይ በአጭር ጊዜ ውስጥ ነፃ የሚወጣ ይሆናል። የጅቡቲ መንገድ መጠቀም ይችላሉ። ስለዚህ በእኛ በኩል የምናደርገውን ሁሉ እናደርጋለን። የትግራይ ክልል መንግስት አመራር አባልና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳን የሰማችሁት ስለ እርዳታና ስለ ውጭ ድርጅቶች በተመለከተ ከተናገሩት የተቀነጨበ ነው። በክፍል ሁለት አጋማሽ ቃለ ምልልሳቸውን ይዘን እንቀርባለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አ በአህዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንውሰዳችሁ። የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን ዛሬ በሰጡት መግለጫ በእርዳታ አቅርቦት ሰበብ ህወሓትን የሚያስታጥቁ የሰብአዊ እርዳታ አስተባባሪዎች መኖራቸውን በመጠቆም መንግስት አንዳንድ የሰብአዊ እርዳታ ድርጅቶችን ከሀገር ሊያስወጣ እንደሚችል አስጠንቅቀዋል። ህወሀት ጦርነት ለመቀስቀስ ትንኮሳ እየፈጸመ እንደሚገኝም የገለጹት አምባሳደር ሬድዋን ትንኮሳው ከቀጠለ መንግስት የተኩስ አቁም ስምምነት ውሳኔውን በማጤን እርምጃ ለመውሰድ እንደሚገደድ ተናግረዋል። ዓለም አቀፉ ማህበረሰብም የህወሓትን ድርጊት እንዲያወግዝ ጠይቀዋል። ይሁን እንጂ የትግራይ ክልልን ወደ መምራት ዳግም መመለሳቸውን የገለጹት ዶክተር ደብረጽዮን ገብረ ሚካኤል የክልሉ ህዝብ መብቶቹን ሙሉ በሙሉ ለማስከበር የጀመረውን ትግል እንደሚቀጥል ማስታወቃቸው ይታወሳል። አምባሳደር ሬድዋን ዛሬ መግለጫ ሲሰጡ ኢትዮጵያ በታሪኳ ከተጋፈጠቻቸው አስከፊ ፈተናዎች አንዱን በአሁኑ ወቅት በመጋፈጥ ላይ መሆኗን እና ሀገሪቱ እንድትበተን ጫናዎች እየበረቱ እንደሚገኙ አስታውቀዋል። ወዳጅ ሀገራት ድጋፍ እንዲያደርጉም ጠይቀዋል። በትግራይ ካለው የሰብአዊ መብት ጥሰት ጋር በተያያዘ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የጸደቀውን የውሳኔ ሀሳብ በኢትዮጵያ ላይ ማዕቀብ ለመጣል የተደረገ ቅድመ ሁኔታ በማለት አምባሳደር ሬድዋን በጽኑ አውግዘዋል። ዝርዝሩን ኬኔዲ አባታ አጠናቅሮታል እንደሚከተለው ይቀርባል። የኢትዮጵያ መንግስት አወጅኩ ያለውን የተናጥል ተኩስ አቁም ተከትሎ ከተፈጠሩ ክስተቶች ጋር በተያያዘ የዓለም አቀፉን ማህበረሰብ ምላሾችና የመንግስትን ቀጣይ ውሳኔ በማስመልከት የውጭ ጉዳይ ሚኒስቴር ዛሬ መግለጫ ሰጥቷል። የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን የፌዴራል መንግስቱን አቋም ባንጸባረቁበት መግለጫቸው የተናጥል ተኩስ አቁሙ የኢትዮጵያ መንግስት ተኩስ እንዲያቆምና ያልተገደበ የሰብአዊ ተደራሽነት እንዲፈቅድ ሲወተውቱ ለቆዩ ዓለም አቀፍ አካላት ምላሽ ይሆናል ተብሎ ቢታሰብም አፍራሽ ብለው የገለጿቸው ዝንባሌዎች በስፋት መቀጠላቸውን ገልጸዋል። ለዚህም ከተኩሱ አቁም ውሳኔው በኋላ አንዳንድ ያሏቸው አካላት ውሳኔውን ለማጣጣልና ለማሳነስ መሞከራቸውን፣ ከህወሀት ወገን የሚደረጉ ያሏቸውን ትንኮሳዎች ከማውገዝ አንጻር ያለው ተነሳሽነት አናሳ መሆኑን፣ እንደ እርሳቸው ገለጻ ህወሀት ህጻናትን ለጦርነት መልምለው ሲያሰልፍ በዝምታ ከመመልከት ባለፈ አንዳንድ ዓለም አቀፍ ሚዲያዎች ድርጊቱን በአዎንታዊነት መዘገባቸውንም በማሳያነት ጠቅሰዋል ይህም ግ ግጭቱ እንዲቆም ይፈለግ ነበር ወይ የሚል ጥያቄ መንግስት እንዲያነሳ ማስገደዱን ነው አምባሳደር ሬድዋን የተናገሩት። መንግስት ተኩስ አቁሞ አካባቢውን ለቆ የወጣው ለህዝቡም እረፍት ለሰላምም እድል ለመስጠት እንጂ የግጭቱን ቀጠናና ስፍራ ለመቀየር አልነበረም። ይህ ውደት በግላጭ እየታየ ባለበት ሁኔታ ሁላችንም ስንጠይቀው ስንወተውትለት የነበረውን የተኩሱ ማቆም ለህዝቡ ፎይታ የመስጠት እርዳታ ለማድረስ የሚያስችል መደላደል የመፍጠርን አስፈላጊነት ይጎዳልና መቆም አለበት ብሎ የሚኮንን አካል ብዙ አለመሆኑ በእርግጥም የግጭቱ መቆም ይፈለጋል የሚል ጥያቄ መንግስት እንዲያነሳ አስገድዶታል። ከሁለት ሳምንታት በፊት የተራድኦ ስራውን በድጋሚ ከጀመረ በኋላ ባለፈው ሰኞ እለት በ50 የጭነት መኪኖች 900 ቶን የሚመዝን የምግብ ድጋፍ ወደ መቀሌ ማድረሱን ያስታወቀው ዓለም አቀፉ የምግብ ፕሮግራም ደብሊው ኤፍፒ አስቸኳይ የምግብ ድጋፍ ያስፈልጋቸዋል ላላቸው አራት ሚሊዮን ሰዎች ከፍተሻ ጋር በተያያዘ ድጋፍ በፍጥነት ማቅረብ እንዳልቻለ አስታውቋል። ሌሎች የረድኤት ድርጅቶችም አሁንም ድረስ ያልተገደበ ተደራሽነት እንዲኖር መጠየቃቸውን ቀጥለዋል። ይሁንና አምባሳደር ሬድዋን በሰጡት መግለጫ ሰብአዊ እርዳታ ለማቅረብ የሚያስችሉ ምቹ ሁኔታዎች መፈጠራቸውን በመግለጽ በመንግስት ላይ የሚቀርቡ ስሞታዎችን አውግዘዋል። መንግስት በስፍራው በነበረበት ወቅት የሚስተጋባው ክስ መቀጠሉ አብዛኛዎቹን ችግሮች ፈትቶም እያለ በራ ፈቅዶ እያለ በራ ታግዷል ማለት በተለይ በአፋርና በአማራ በትግራይ ደቡባ ክልል አካባቢ ላይ እህል መግባት የሚቻልበት እርዳታ ማሳለፍ የሚቻልበት ምቹ ሁኔታ ተፈጥሮ የጋራ ኮሚቴም ተዋቅሮ ከተባበሩት መንግስታት የተለያዩ አካላት ጋርና ከመንግስት የተቀናጀ ስራ እየተሰራ ባለበት ሁኔታ አንዳንዶች ብራሰልስም ኒውዮርክም ጄኔቫም ተቀምጠው አሁኑም ያንኑ ክስና ስሞታ ለማስተጋባት ያላቸው ፍላጎትና ተነሳሽነት ሲታይ መሰረታዊ ፍላጎት እርዳታ የማቅረብ ነበረው የሚል ጥያቄ ለማስነሳት የሚጋብዝ ነው። በአውሮፓ ህብረት አቅራቢነት በትግራይ ክልል ካለው የሰብዓዊ መብት ጥሰት ጋር በተያያዘ በተባበሩት መንግስታት የሰብዓዊ መብቶች ምክር ቤት የጸደቀውን የውሳኔ ሀሳብም በጽኑ አውግዘዋል። አምባሳደር ሬድዋን ሁሴን ውሳኔውን በኢትዮጵያ ላይ ማዕቀብ ለመጣል የተደረገ ቅድመ ሁኔታ ብለው ነው የገለጹት። ሰሞኑን ጄኔቫ ላይ የተካሄደው የተቀናጀ ማዕቀብ ለመጣል ቅድመ ሁኔታ የሚሆን ለጊዜው በአንዳንድ አካላት አሁንም ፍጭ የሚታይበት ያለው ነገር ግን የጋራ ምርመራን በተመለከተ በአካባቢው ላይ ግጭት ከተፈጠረበት ጊዜ ጀምሮ በማንም ቢፈጸም በዜጎች ላይ ደረሱ የሚባሉ ጉዳቶችን የማጣራት ጉዳይን መንግስት አንድም ለአፍሪካ የሰዎችና ሰብአዊ መብቶች ኮሚሽን ሁለትም ለተባበሩት መንግስታት ሰብአዊ መብት ኮሚሽን ግብዣ በማቅረብ በተለይም ከተባበሩት መንግስታት ሰብአዊ መብት ኮሚሽን ጋራ በጋራ ምርመራ አካሄዶ ሰው መድቦ ምርመራውም አንድ መልክ ይዞ እየተካሄደ ባለበት የተባበሩት መንግስታት ሰብአዊ መብት ኮሚሽንም ጥያቄ ባላቀረበበት መንግስት አልተባበረኝም የሚል ስሞታ በሌለበት ከባድ ድራማ በመስራት አንዳንድ ሀገሮችንም በማስፈራራት አንዳንዶቹንም በማባበል የውሳኔ ሀሳብ ቀርቦ በኢትዮጵያ ላይ የአቋም መግለጫ እንዲወጣ ለማድረግ የተደረገው እንቅስቃሴ መንግስት የወሰዳቸውን አውንታዊ ሁኔታዎችን በሙሉ በመካድ መንግስትን የማካለብ ሂደቱን አጠናክሮ የመቀጠል ሁኔታ ታይቷል። አንዳንድ የአውሮፓ ህብረትና ሌሎች የምዕራቡ ዓለም ሀገራት ባለስልጣናት እንደ አምባሳደር ሬድዋን አገላለጽ ጉዳዩ የግላቸው እስኪመስል ድረስ አንድ ወገንን የሚደግፍ አቋም በቋሚነት በማስተጋባት ኢትዮጵያን የማጨናነቅና የማዋከብ ተግባር አጠናክረው ስለ መቀጠላቸውም ነው የተናገሩት። በእርዳታ አቅርቦት ሰበብ ህወሀትን የሚያስታጥቁ የሰብአዊ እርዳታ አስተባባሪዎች መኖራቸውን በመጠቆም መንግስት አንዳንድ የሰብአዊ እርዳታ ድርጅቶችን ከሀገር ሊያስወጣ እንደሚችልም አስጠንቅቀዋል። አንዳንድ የሰብአዊ እርዳታ አስተባባሪዎች በሌሎች ሀገሮች እንደተለመደውና በሀገራችንም ከዚህ በፊት ታይቶ እንደሚታወቀው በእርዳታ እህልና ከእርዳታ አቅርቦት ጋር በማያያዝ ሌላኛውን ወገን የማስታጠቅ በዚህም ምክንያት ቀውሱ እንዳይበርድ ለማድረግ የሚያስችል አፍራሽ ሚና እንደሚጫወቱ ይታወቃል። በሀገራችንም ይሄ ከዚህ በፊት ተሞክሮ እንደሚታወቅ፣ በዚህ ግጭት ውስጥም ባለፉት ስምንት ወራት ያጋጥመው እንደሚታወቅ፣ ለዚህም መልክ መያዝ እንዳለበት መንግስት ሲያሳስብ ቆይቷል። አንዳንድ አካላትም በተለይም የተባበሩት መንግስታት ድርጅት ሰብዊ እርዳታ እናስተባበራል የሚሉ አንዳንድ ወገኖች በተናጠል ኢትዮጵያ ውስጥ ቁጭ ብለው እንዲያስተባበሩ ከተመደቡ ሰዎቻቸው ውጪ ከርቀት ላይ ሆነው ከእርዳታ ይልቅ ፕሮፓጋንዳ የማስተባበር ኢትዮጵያ መንግስት የማካለብ፣ የማጠልሸት ስራ ዘመቻ በስፋት ከፍቶ ይገኛሉ። ይህንንም መንግስት ለማስጠንቀቅ ሞክሯል። ጉዳዩ በዚህ የሚቀጥል ከሆነ አገር ማዳን ኃላፊነቱን ስለሚወጣ ከአንዳንዶቹ ጋር አብሮ የመስራት ሁኔታውን እንደገና እንደሚቃኘው አንዳንዶቹንም ከሀገር ለማስወጣት የሚገደድበት ምቹ ሁኔታ እየተፈጠረ በመሆኑ የተባበሩት መንግስታትም ይሁን ማንኛውም ኢትዮጵያን እረዳለሁ የሚል በእርዳታ ላይ መታጠር ሰብአዊነት ላይ ታጥሮ እንቅስቃሴ ማድረግ እንደሚገባው ለማሳሰብ ይወዳል። የኢትዮጵያ መንግስት የተናጥል ተኩስ አቁም ውሳኔ በማሳለፍ ወታደሮቹን ከትግራይ ማስወጣቱ ለሰላም ሲባል የተደረገ ቢሆንም ዋጋ እያስከፈለ ነው ያሉት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን በህወሀት የሚደረገው ትንኮሳ ከቀጠለ ግን መንግስት ውሳኔውን በማጤን እርምጃ ለመውሰድ እንደሚገደድ አንስተዋል። በሌላኛው ወገን የሚደረገው ትንኮሳ በዚሁ ከቀጠለ ግን መንግስት ያሳለፈውን ውሳኔ እንደገና ለማጤን በዚህ ምክንያት ሁሉን አቀፍ እርምጃ ለመውሰድ የሚገደድበት ሁኔታ እየተፈጠረ ይገኛል። የእውነትም ለሰላም የሚተጋ በእርግጥም ኢትዮጵያ ውስጥ ሰላም እንዲፈጠር የሚያስብ በእርግጥም የሰብአዊ ቀውስ እንዳይፈጠር የሚሰጋ በእርግጥም ኢትዮጵያ ስትቸገር እኛም የምንቸገራን ብሎ የሚያስብ የዓለም ማህበረሰብ አካል በሌላኛ ወገን የሚደረገውን ትንኮሳ እንዲኮንን፣ እንዲያጋልጥ፣ እንዲያስቆም መንግስት ጥሪውን ያቀርባል። ይኸው በዚሁ ከቀጠለ ግን በየትኛውም ሰበብ በየትኛውም ምክንያት አገራችን እንድትፈርስ የሚፈቀድ መንግስት ስለማይኖር በዚህ ምርጫም ኢትዮጵያ ህዝብ የወሰነው ውሳኔ ይህኑ ስለሚያረጋግጥ መንግስት አስፈላጊውን እርምጃ ለመውሰድ ይገደዳል። እርሳቸው ይህን ይበሉ እንጂ የትግራይ ክልልን ወደ መምራት ዳግም መመለሳቸውን የገለጹት ደብረ ጽዮን ገብረ ሚካኤል የክልሉ ህዝብ መብቶቹን ሙሉ በሙሉ ለማስከበር የጀመረውን ትግል እንደሚቀጥል ማስታወቃቸው ይታወሳል። አምባሳደር ሬድዋን በዛሬው መግለጫቸው ኢትዮጵያ በታሪኳ ከተጋፈጠቻቸው አስከፊ ፈተናዎች አንዱን በአሁኑ ወቅት በመጋፈጥ ላይ መሆኗንና ሀገሪቱ እንድትበተን ጫናዎች እየበረቱ እንደሚገኙ ማስታወሰው ወዳጅ ሀገራት ድጋፍ እንዲያደርጉ ጠይቀዋል። አንድ ሆነ እንዳንቆምና ተበትነን እንድንቀር በዚህም ሸብረክ እንድንል የሚደረገው ወከባ ተጠናክሮ ቀጥሏል። በእርግጥ ይሄ ሲባል በርካታ ወዳጆችም አሉን። ወዳጆቻችን የሚደርሰው ያለውን ዘመቻ አውቀው እንዲመክቱና እንዲያግዙን፣ ሌሎቹም ኢትዮጵያ በታሪኳ ያጋጠሟትን ፈተናዎችን በጽናት ተቋቁማ እንዳለፈችው ሁሉ ይህን ጊዜም እንደምታልፈው በማወቅ ራሳቸውን ከእውነት ጋር እንዲያስታርቁ ጥሪ እናቀርባለን። የኢትዮጵያ ሕዝብም ከወትሮ በተለየ አንድነቱን ጠብቆ ለመንግስት ድጋፍ እንዲያደርግ አምባሳደር ሬድዋን መልእክት አስተላልፈዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ወደ አማራ ክልል ባህር ዳር ነው የምንወስዳችሁ። በዘገባው የኢትዮጵያ መንግስት የወሰደውን የተናጥል ተኩስ የማቆም ስምምነት የጣሰው ህወሓት በአማራ ህዝብ ላይ ወረራ መፈጸሙን የተናገሩት የክልሉ ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ የክልሉ መንግስት የህልውና ዘመቻ ብሎ በሰየመውና ሁለተኛ ቀኑን ባስቆጠረ ዘመቻ ህወሓትን ወደ ነበረበት መመለስ እንደተቻለ ተናግረዋል። ማክሰኞ እለት ለአሜሪካ ድምጽ ቃለ ምልልስ የሰጡት የትግራይ ክልል መንግስት አመራር አባልና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳ የትግራይ እናቶች ዘመቻ በሚል አዲስ ስያሜ በደቡብና ምዕራብ ትግራይ በጀመሩት አዲስ ሰመቻ ተወርረዋል ያሏቸውን የትግራይ መሬቶች በማስመለስ ኮረምና አላማጣ ከተሞችን በቁጥጥር ስር ማስገባታቸውን መግለጻቸው ይታወሳል። አቶ ግዛቸው በበኩላቸው ህወሓት በአንድ ወገን በተደረገው የተኩስ አቁም ስምምነትን በመቀበል ለትግራይ ህዝብ እፎይታ በመስጠት እና ራሱንም በመለወጥ ወደ ሰላም መመለስ ሲገባው በአማራ ህዝብ ላይ ክተት አውጆ እንደነበረ አስታውሰው በዚህም ምክንያት ከመከላከል ወደ ማጥቃት መሸጋገራቸውን ተናግረዋል። በሌላ በኩል ህወሓት በኢትዮጵያ ላይ እያደረሰ ነው ያሉትን በደል በተመለከተም ዓለም አቀፉ ማህበረሰብ ፍትሐዊና ሚዛናዊ አካሄድ እየተከተለ አይደለም ሲሉ ተችተዋል። አቶ ግዛቸው የሰጡትን መግለጫ የተከታተለችው ዘጋቢያችን አስቴር ምስጋናው ዝርዝሩን ታስደምጠናለች። የፌዴራል መንግስቱ በትግራይ ክልል የሚያካሄደውን ዘመቻ አንዳንድ የውጭ ኃይሎች እየተመለከቱት ያለው በተሳሳተ መንገድ ነው ይላሉ የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ግዛቸው ሙሉነህ። ትክክለኛ መረጃ ቢሰጣቸውም መቀበል አይፈልጉም በማለትም ተናግረዋል። ከዚህ የተዛባ አመለካከት ተነስተው የሚሰጡት ውሳኔም ሚዛናዊ አይደለም ብለዋል። የአንድ ወገን የተኩስ አቁም ስምምነት በነበረበት ጊዜ ህወሀት ንጹሀን የትግራይ ተወላጆችን እና የኤርትራ ስደተኞችን ሲገድል አንድም ድምጽ የሆናቸው የሚያሳድራቸው ኃይል አለመኖሩ እንዳሳዝናቸውም አቶ ግዛቸው ገልጸዋል። በሚያሳዝን ሁኔታ ትነግ እንደፈለገ በማይካድራ ከ1200 ዜጎች በላይ በግፍ ሲጨፈጭፍ አሁን ከሰሞኑ ከተኩስ የአንድ ወገን የተኩስ አቁም ስምምነት ከተደረገ በኋላ ጭምር ኤርትራውያን የሚገኙበትን ካምፕ ድረስ በመሄድ ኤርትራውያንን ሲጨፈጭፉ፣ ሲያፈናቅሉ በገኙት አጋጣሚ አማራ ክልል ወሰን ጋር ገብተው ተሻግረው መጠው ከዜን ተሻግረው መጠው የሚያገኙትን ሲገሉ፣ ሲዘርፉ ምንም አይነት ድምፅ አያሰሙ። በተግባር እየተዘረፈ በተግባር እየተጨፈጨፈ ምንም አይነት ነገር ማለት አይፈልጉ። ነገር ግን በውሸት በህዋት ፕሮፓጋንዳ ህዋት በስልጣን ዘመኑ ከፍተኛ ከኢትዮጵያ በዘረፈው ዶላር የሚያስተዳድራቸው የህዋት አክቲቪስቶች አሜሪካ ሆነው መንገድ ዳር ስለተኙ ስለተንከባለሉ፣ ይሄንን እንደ እውነት በኮንስፓይረሲ እየወሰዱ ስለኛ ያወራሉ፣ እኛ ላይ ጫና ይፈጥራሉ። ይሄ በግልጽ ኢትዮጵያ የኢትዮጵያን ትንሣኤ ካለመፈለግ ተለይቶ የሚታይ አይደለም። ይህን በተግባርም ጭምር እያሳዩት ስለሆነ ፍትሐዊ ባልሆነ መንገድ ጣልቃ እየገቡም ጭምር ጫና ለማድረስ ቢሞክሩና ትክክለኛውን ነገር አውቀው እንኳን ለማገዝ ባይችሉ እንኳን ዝም ብሎ መቀመጥ ሲችሉ የሚያደርጉትን ጫና በፍጹም የማንቀበለው እንደሆነ ለማንሳት ነው። አንዳንድ የውጭ ሚዲያዎችንም ጭምር ተችተዋል። ህወሀት ህጻናትና ሴቶችን ለጦርነት ሲማግድ እየተመለከተ አንድም ዓለም አቀፍ ሚዲያ መዘገብ አለመቻሉ እንዳሳዘናቸው ቃል አቀባዩ አክለው ገልጸዋል። በተግባር ሚዲያዎች ገብተው እንዲዘግቡ ፈቅደናል። ቦታው ድረስ የትኛውም የዩኤን አደረጃጀት ገብቶ እንዲያዩ ፈቅደናል። ነገር ግን እውነታ ለመናገር አይፈቅዱም በሙሉ አንዳንዶቹ የምዕራባውያን ሚዲያዎችም ለዚህ የተሸጡ ናቸው። እውነት እያደር መታወቁ አይቀርም። እኛ ግን እውነት አለን። እኛ ግፉ ለማንነታችን ላይ የመጣብንን ለመከላከል ነው ወደ ውጊያ እየገባን ያለው። ይሄ አጠናክረን ነው ንቀጥል። የህወሀት አጀንዳ ኢትዮጵያን ማፍረስ ነው ያሉት አቶ ግዛቸው፣ ኢትዮጵያ ስትፈርስ ቆሞ የሚመለከት ዜጋ ስለሌለም ሁሉም ክልሎች ልዩ ኃይላቸውን ወደ ግንባር እየላኩ እንደሆነ አስታውቀዋል። በዚህ መሰረት የኦሮሚያ ሲዳማ፣ ሶማሌ፣ ደቡብ ደቡብና ሌሎች ክልሎች ልዩ ኃይሎች ወደ ግንባር እየተንቀሳቀሱ እንደሆነ አቶ ግዛቸው አስታውቀዋል። የኦሮሚያ ብሔራዊ ክልላዊ መንግስት እና የሲዳማም ብሔራዊ ክልላዊ መንግስት ልዩ ኃይላቸውን እየላኩ ያሉት በተወካዮች ምክር ቤት ጭምር አሸባሪ ቡድን ተብሎ የተፈረጀ የጋራ ጠላታችን ስለሆነ የጋራ ጠላታችን ደግሞ በህልውና የመጣው በኢትዮጵያ ህልውና ላይም ጭምር ስለሆነ ግጭቱ በአማራና በትግራይ ብቻ ስላይደለ ኢትዮጵያ እናፈርሳለን በቅርብ ቀን እያሉ ነው የሚሰብኩት። እንግዲህ መቼ እንደሚያፈርሷት ባይታወቅም የሚሳካላቸው እንደማይሆን በውል ቢያውቁም የህዝብን ለውጥ አፈንግጦ የወጣው የጋራ ጠላት ስለሆነ ተነግ እሱን ለመዋጋት ወረራውም የጋራ ስለሆነ አማራ ክልል ደግሞ የኢትዮጵያ አንድ አካል ስለሆነ ከክቡር ጠቅላይ ሚኒስትሩ ጀምሮ በማንነታችን ላይ የመጣ ስለሆነ እንግዲህ ድሉን አልጠቀም ካለ ምንም ማድረግ ስለማይቻል በዚያ ደረጃ እያገዙን እንደሆነ መታወቅ አለበት ማለት ነው። የክልሉ መንግስት፣ የህልውና ዘመቻ ብሎ የሰየመው ጦርነት ሁለተኛ ቀኑን እንደያዘ የገለጹት አቶ ግዛቸው ዘመቻው ውጤታማ መሆኑን ወደ ዝርዝር ሁኔታዎች ሳይገቡ ተናግረዋል። የትግራይ ክልልን በድጋሚ መምራት መጀመራቸውን የገለጹት ደብረጽዮን ገብረ ሚካኤል በሰጡት መግለጫ ውጊያ የሚያካሂዱት በኃይል ተያያዙ ያሏቸውን አካባቢዎች ለ ማስለቀቅ እንደሆነ ተናግረዋል። ባለፉት ስምንት ወራት ህገ መንግስቱን በመርገጥ የትግራይ ክልል ያስተዳድራቸው የነበሩ መሬቶችን በኃይል የያዛችሁ አካላት በአስቸኳይ ለቃችሁ እንድትወጡ በማለት ያስጠነቀቁ ሲሆን ይህ ካልሆነ መብታችንን በትግላችን እናስከብራለን ማለታቸው ይታወሳል። ዶክተር ደብረ ጽዮን የክልሉ ህዝብ መብቶችን ሙሉ በሙሉ ለማስከበር የጀመረውን ትግል እንደሚቀጥልም ገልጸዋል። የአማራ ክልል መንግስትና አንዳንድ የፌዴራል መንግስት ባለስልጣናት ግን ህወሀት የወልቃየትና ሰባትና ራያ አካባቢዎችን ወደ ትግራይ ያካለለው ከ30 ዓመታት በፊት የጨበጠውን ስልጣንና የነበረውን ጉልበት በመጠቀም እንደሆነ ተናግረዋል። ቦታዎቹ ወደ ትግራይ የተካለሉት የኢትዮጵያ ህገ መንግስት ከመጽደቁ በፊት እንደሆነ በማስታወስም ሂደቱ ህጋዊ መሰረት እንደሌለው ይገልጻሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ከአሜሪካ ድምፅ የትግረኛ ዝግጅት ክፍል ባልደረባ ሳራ ፍስሀዬ ጋር ከትላንት በስቲያ ቃለምልልስ ያደረጉት የትግራይ ክልል መንግስት አመራር አባልና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳ በዛሬው ክፍል ሁለት ቃለ ምልልሳቸው ዶክተር ደብረ ጽዮን ገብረ ሚካኤል የትግራይ ህዝብ ትጥቅ እንዳይፈታ ያስጠነቀቁት ለምን እንደሆነ ተጠይቀው ከሚያብራሩበት የቃለምልልሱ ምልልሱ ሁለተኛ ክፍል ይጀምራል። ጥያቄ ነው። ትጥቅ አንፈታም ሳይሆን መታጠቅ አለብን። ከጠላቶቻችን ነው መሳሪያውን ነው የምንነጥቀው። እንታጠቃለን። ካልታጠቅን በስተቀር በጠላቶቻችን ፍላጎትማ ቢሆን የኢትዮጵያ ደመኛ ጠላት ኢትዮጵያን የማጥፋት የታወጀ አቋም ካለው የሻእቢያ መንግስት ጋር በመሆን የትግራይን ህዝብ የቀጠቀጡ ኃይሎች መቼም ይተኙልናል ብለን አናምንም። አሁንም በእነሱ ችሎታ አይደለም ከተሞቻችን ነጻ ያወጣ ነው። በእነሱ ችሎታ አይደለም አብዛኛውን ትግራይ ነጻ ያወጣ ነው። በጉልበት ነው፣ በወጣቶቻችን ጀግንነት ነው፣ በሰራዊታችን ጥንካሬ ነው፣ በህዝባችን ጽናት ነው። ይሄንን ለአንድ አፍታም ቢሆን መዘንጋት የለብንም። አሁንም ቢሆን ዶክተር ደብረ እንዳለው ህዝባችን መታጠቅ መቻል አለበት። ዘብ ቆሞ መቀጠል መቻል አለበት። የማንንም እንጀራ የማመስ የማንንም ህይወት የማመስ ፍላጎት የለን። ህልውናችን ለማረጋገጥ የሚያስችል ግን ንቃት ሊኖረን ይገባል። እዚህ ላይ ምንም ጥርጣሬ ሚኖር መቻል የለበትም። አሁንም ሰላማችን ዋስትና ኖሮት መረጋገጥ የሚችለው ድርድር የሚኖር አይኖር ስንታጠቅ ተደራጅተን ዘብስ እንቆም ቆም ነው ለህንነት ዘብስ እን ቆም ለአፍታም መዘጋት የለበትም ትክክለኛ ጥሪ ነው። ወደ እርዳታ ስራው እስኪ እንለፍና የዓለም የምግብ ፕሮግራም እርዳታ እየወሰድኩ ነው እያለ ነው እና እንዴት ነው የምታስተናግዱት? እኛ ማንኛውም ለህዝባችን እርዳታ ሊያደርስ የሚችል ወገን ከአሁን በፊት በእነ አብይ በሻዕቢያ አሁን ከሻዕቢያ ነጻ በወጡ አካባቢዎች ብዙ ናቸው ሊደርስበት የነበረውን መንገድ አታት እናስቆማለን። ህዝባችን ሊደርስ የሚችል እርዳታ እስከ መጨረሻው ማጠን መጠቀም ያስችልን ነፃ እንቅስቃሴ እንዲኖርላቸው እንፈቅዳለን፣ ለህዝባችን ስንል። እንደተባለው ግን ተኩስ የማቆም አዋጅ አውጇለው የሚል መንግስት የዩኤን ከፍተኛ አመራሮችን ሳይቀር ለሰአታት አግቶ ትግራይ እንዳይገቡ የአውሮፕላን እንቅስቃሴ እንዲታገል ፈቅጃ ለላል። የአውሮፕላን እንቅስቃሴ በተለያዩ የቢሮክራሲ ምክንያቶች ወይ ትልቅ ያለ ካርጎ መሸከም የሚችሉ አውሮፕላኖች እንዳይሄዱ፣ ከዚህ ከፍታ በላይ መብረራት ችሉም የሚሉ ቴክኒካል የሆኑ ግን ክልከላ ላይ የተመሰረቱ ስራዎችን እየሰራ ይክልክላቸው ደብሊው ኤፍ ፒ እንዳዚ የዓለም ምግብ ፕሮግራም የሚባለው ከስልሳ አምስት በላይ ኮንቮዮች ሁለት ቀን ያክል ታገተው አፋር ውስጥ በአብይ በተ እስካሁንም የተራረፈ ሰራዊት አለው። ሌላ ስራ የለው። ሌላ ቆም ነገር መስራት አይችልም። እርዳታን ለትግራይ ህዝብ እንዳይደርስ የማገት ስራዎችን ሲሰራ የቆየው ሰባፕልክሰ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በተደጋጋሚ ስልክ ይደውልለታል። ቃል ይገባለታል። ያው ቃል መግባት ችግር የለበትም። አብይ ቃል በገባ ሰከንድ እሷን የምትጻረር እርምጃ በሉተናንቶቹ በኩል ያዛል። እንደዚህ ዓይነት መልኩ ነው መንገድ ሳት ያለው። ይሄንን ቢያንስ በእኛ በኩል ማድረግ የምንችለው የሰፕላይ ችግር እንዳለባቸው እናውቃለን። የሰፕላይ ችግራቸውን እንዲፈቱ የሱዳን መንገድ እንከፍትላቸዋለን። ምዕራብ ትግራይ በአጭር ቢወስድ ነሳ የሚወጣ ይሆናል። የጅቡቲ መንገድ መጠቀም ይችላሉ። ስለዚህ በእኛ በኩል የምናደርገውን ሁሉ እናደርጋለን። አብይና ተባባሪዎቹ እንደሰማሽው የአማራ ልዩ ኃይልና የቀሩ ጥቂት የአብይ ወታደሮች አንደኛ የሰራዊታችን እንቅስቃሴ ያገቱ መስሏቸው፣ አብዛኛው ላለፉት ስምንት ወራት ሰራዊታችን በግር ነው ሲንቀሳቀስ የነበረው። እኔም ጀምሮ ሁሉም የትግራይ መንግስት አካላት በግር ነበር ስንንቀሳቀስ የነበረው ያው ባደረግነው ስራ ስካይ ማጥቃት አሁን በርካታ መኪኖች ቢይዘን ሰራዊታችንን ማንቀሳቀስ የሚያስችለን አቅም የፈጠርን ቢሆንም ድልድይ በመስበር የሰራዊታችን እንቅስቃሴ ለማግደት የሞከሩ ኖረኞች ናቸው። ድልድይ መስበራቸው ዋና አላማው ግን ከሰራዊት እንቅስቃሴ ሆነ በእግር እንደሚመጣ ያውቃሉ፣ እንደሚደርስባቸው ያውቃሉ። በተግባርም ደርሶባቸዋል። ህዝባችን እርዳታ እንዳይደርሰውና በረሀብ እንዲያልቅ ነው ማድረግ ነው በእኛ ማድረግ የምንችለው እንቅስቃሴ እንዲያደርጉ መክፈት ያለብን በር ከፍተን እራሳ መግባት እንዲችል ነው። ከዛ ውጭ ግን ያው በአንድ እጅ ብቻ ሊያጨበጭብ አይችልም። በዛኛው ወገን ያለው እንቅፋት ለአንድና ለመጨረሻ ጊዜ የሚፈታበት ሁኔታ ካልተፈጠረ ህዝባችንን ህዝባችን መቸገሩ የሚቀጥል ነው የሚሆነው። ይህ አሁን ለማድረግ የሚያስችል ስራዎችን መስራት እንቀጥላለን። አሁን እንግዲህ ያለው ጊዜ የእርሻ ጊዜ ነው እና ይህንን በተመለከተ የሚሰሩ ስራዎች አሉ ወይ? ቢሮዎች ይንቀሳቀሳሉ? አቅርቦት አለ? ዘር፣ ማዳበሪያ ያሉ ነገሮች አሉ። ተዘጋጅተዋል። እንዴት እየተሰራ ነው። ገበሬው ጋር አቅም በፈቀድ መጠን ማድረግ የሚቻሉ ነገሮች ለመስራት ይሞክራል። አሁን እያወራን ያለነው ስምንት ወር ሙሉ የትግራይን ህዝብ ለማጥፋት፣ የትግራይ ህዝብ በረሃብ ለማጥፋት፣ የትግራይ ህዝብ በሬ ሲያርድ፣ የትግራይ ህዝብ ፍየል ሲያርድ የኖረ ኃይል መጠራረግ የጀመረበት ወቅት ላይ ነው ያለ ነው። ስለዚህ አቅርቦት የወስደው የሚባለው ሲሪየስ ችግር ያለበት ነው። ሆን ተብሎ ኢላማ የተደረገ ነው። ማለት እዛ ላይ አቶ ጌታቸው የሰላም ሚኒስትሯ በቂ የሆነ ምግብ ክምችት አስቀምጠን አርሶ አደሩ ደግሞ ማዳበሪያ እና የመሳሰሉ ነገሮች አድለን የመጣ ነው ብለው በቅርብ ቀናት ተናግረው ነበርና ያገኛችሁት ነገር የለም ምትዘር እንዲሁና ተወሰኑ አካባቢዎች ማዳበሪያ ከአሁን በፊት የገባ የሚመስል ማዳበሪያ የተገኘባቸው አካባቢዎች አሉ የሰላም ሚኒስትሯ ለህዝቡ ምግብ አስቀምጠን ውስጥ ውስጥ ብላ ከሆነ የተለመደ ውሸት ነው። ህዝብን ለማስራብ የሚያስችል ማንኛውም ስራ የሰራ መንግስት ጦርነት የሚያውድ የሰላም ሚኒስቴር ምትመራ ሴት ይህንን ጉዳይ ስላለች በዚህ ጉዳይ ላይ መስፈትም ትንሽ ጊዜ ማባከል ነው የሚሆነው። አንዳንድ አካባቢዎች ላይ ከተራድኦ ድርጅቶች ጋር በተባበር የምግብ ሰፕላዮች ሊኖሩ እንደሚችሉ ማለት አርሚ ምግብ ብስኩት ውስጥ ውስጥ ያለባቸው አካባቢዎች እንዳሉ አይተናል። ይሄኛ ስራ አለና ያው እነዚህ እርዳታ ሰጪ ድርጅቶች ራሳቸው አንድ ልሚያደርጉት ነ አሁን እያወራን ያለ ነው። ሲስተማቲክ በሆነ መንገድ ታርጌትን በሆነ መንገድ የጠፋ የግብርና ኢንፍራስትራክቸር ነው እያነሳን ያለ ነው። የጠፋ እርሻ የማረፍ አቅም ነው እያለ ያለ ነው። አንድ ምሳሌ ብቻ ስሻ አንድ አርሶ አደር ያሉኝ እግዚአብሔርም ጨከነብን በበሽታ ቢያጠፋን ምን ነበረበት? የማይበሉትን በሬ በሚያርዱ ሽፍቶች ለምን ያስፈጀናል? አለ ሀ አንድ ሻኛ ለመሆነ በሬ ያርደው እርሻ እንዳያርስ የእርሻ መሳሪያዎች ይሰብራሉ፣ ያቃጥላሉ። እንደዚህ አይነት ነውረኛ ተግባር የፈጸሙ ሰዎች ስምንት ወር ሙሉ የፈጸሙት ከፍተኛ ጥፋት ያለበት ክልል ነው እያወራን ያለ ነው። ያለባት ትግራይ ነው እያወራን ያለ ነው። ስለዚህ የጥፋቱ መጠን ዝም ብሎ የሰላም ሚኒስትር ወይ የገሌ ሚኒስትር የሚባሉ ሰዎች ባወሩት እንትን ላይ ተመስርቶ ሊካለል የሚችል ነገር አይደለም። ስለዚህ ይሄንን ለመስራት የሚያስችሉ ስራዎች አሁን ባለን አቅም ከኛ አቅም በላይ ነው። ከእርዳታ ሰጪ ድርጅቶች ከሌሎች ግብረ ሰናይ ተቋማት በቀጣይም ግን ብዙ ተአምር የሰራ የትግራይ ኮሚኒቲ ያለ በመላው ዓለም ያለ ትግራይ በራሱ አቅም ይህንን ጉዳይ በአጭር ጊዜ ውስጥ መፍታት የሚያስችል ስራዎች እንሰራለን ብለን እናምናለን። የጥፋቱ መጠን ግን ሊካዘር የሚገባው ነገር እንዳልሆነ ማወቁ ተገቢ ይመስለኛል። ምክትል ጠቅላይ ሚኒስትሩ ባለፈው ሳምንታት የዲፕሎማሲ ሰዎች ጋር አዲስ አበባ ከሚገኙ ጋር ባረጉት ንግግር ሁሉም ያካተተ ውይይት ይደረጋል ብለው ነበረ። ይህንንም ህወሀትን የሚያካትት ነው ብለዋል ና ስለዚህ ነገር የሚያውቁት ነገር አለ። ህወሀት ጋር እደራደራለሁ እገሌ ጋር እደራደራለሁ አልደራደርም ለማለት መብትም ስልጣንም አቅምም የለውም። አሁን ደመቀ ደመቀ በሀይል አስከብሮ ያለ ያለው መሬት በሀይል ማስከበር እንደማይችል ብቻ ሳይሆን የአማራ ህዝብና የትግራይን ህዝብ ደም አቃብቶ የራሱን እንጀራ ለመጋገር በሱ ዙሪያ የተኮልኮሉ ጥገኞችን ሀብት በሀብት ለማድረግ የጀመረው የነፍስ ግድያ እንቅስቃሴ በሀይል ማስቆም እንደምንችል በተግባር አሳይተናል። ወጣታዊ የምንቀጥልበታለን። አሁንም ብዙ የአማራ ወጣቶችን አደባብሮ ወደ ማስፈጀት እየተንቀሳቀሰ ነው። አንድ የቱ ስኩር ኢንች መሬት በህገወጥ መንገድ የተወሰደች የትግራይ መሬት ማንም ጥያቄ ሊኖረው ይችላል። ጥያቄ አለ ብዬ አላምንም። ጥያቄ ሊኖረው ይችላል፣ በህጋዊ መንገድ ብቻ ነው ሊመለስ የሚችለው። ይህንን ካደረገ በኋላ በሀይል ተደቁሶ ከወጣ በኋላ ከነገሬ ጋር ነው የምንዘራደረው። ከነገሬ ጋር አደራደረው ለማለት ሞራልም የለውም አቅምም የለውም። አድማጮች የቃለምልልሱን ሙሉ ክፍል በዌብሳይታችንና በፌስቡክ ገጻችን ላይ ያገኙታል። በሌላ በኩል አቶ ጌታቸው የተከዜ ድልድይን በተመለከተ የተናገሩት ድልድዩን በተመለከተ የሰበሩት የህወሓት ታጣቂዎች መሆናቸውን በቅርብ ጊዜም ተመልሶ እንደሚጠገን የኢትዮጵያ መንግስት መግለጹ አይዘነጋም። ወደ ተከታዩ ዘገባችን እናልፋለን። በራያና አካባቢው የከፋ ሰብአዊ ጉዳት ሳይደርስ መንግስትም ሆነ ዓለም አቀፉ ማህበረሰብ ትኩረት እንዲሰጠው ከዋጃና ጥሞጋ አካባቢ በጦርነቱ ምክንያት ሸሽተው የመጡ የህብረተሰቡ ክፍሎች ለአሜሪካ ድምጽ ገለጹ። የሰሜን ወሎችና ቆቦና ወልዲያ ከተሞች ከፍተኛ ቁጥር ያላቸውን ተፈናቃዮች እየያዙ መሆናቸውን ተሰምቷል። መስፍን አራጌ ወደ ከቆቦ ከተማ ተፈናቅለው መምጣታቸውን የተናገሩ የዋጃና ጥሙጋ ነዋሪዎችን በስልክ አነጋግሯል። በተከታዩ ዘገባ ይዳስሰዋል። ራሱን የትግራይ ኃይል ብሎ የሚጠራው አካል ኮረም፣ አላማጣ፣ ዋጃንና ጥሞጋን መቆጣጠሩን ተከትሎ በሺዎች የሚቆጠሩ የአካባቢው ነዋሪዎች አካባቢያቸውን ለቀው ከሰሜን ወሎ ቆቦ እስከ ደሴ በሚገኙት ሮቢት፣ ጎብዬ፣ አራዱም፣ ወልዲያና ሌሎች ከተሞች እንዲሁም በሰሜን ወሎ በሚገኙት አዲስ ቀኝ፣ ራማ፣ ዞበል፣ ጎለሻ፣ ጀመዶ፣ ማርያምና ሌሎች የገጠር ከተሞች ተሰደው መሄዳቸውን አስተያየት ሰጪዎቹ ይናገራሉ። ከዋጃ 15 ኪሎ ሜትር ምሽትን ተገና አድርገው በእግራቸው ተጉዘው ዛሬ ረፋዱ ላይ ቆቦ ከተማ መግባታቸውን አንድ እድሜ ባለጸጋ ገልጸዋል። መጀመሪያ ላይ ያው ልጆቻችንን ሚስቶቻችንን አሽተን ወደ ቆቦ አድርሼ ተመልሼ ቤት እጠብቃለሁ ብዬ ወደ ቤት ቀርቼ ነበረ። ከዛ ላይ ግን ትላንትና ውሎ ያው ባጃጅ አልቀረ ያው ወጣት አልቀረ በጣም እያሳደዱ ሲውሉ ያው እኔም ቤቴ ውስጥ ያው ተደብቄ ዋልሁኝ። እና ማን ናቸው የሚያሳደዱት? የህወሀት የትግራይ የመጡ ወታደሮች ናቸው። ልዩ ኃይል እነሱ ናቸው ያው ምንም ውጫጭንም አንድ አቆልፈህን ባለባጃጅን በጥፊ በእርግጫ በዱላ ያው ሞቶርሞዝ ምናምን እያሉ ቢያንስ ሀያ ሰላሳ በላይ ባጃጅ ወርሰዋቸዋል። መደብደባችን ማልቀሳችን የሁላ ችግር ሱቅ አልቀረ ምን አልቀረ ምን አልቀረ ያው በሙሉ ተዘርፏን። ጥሙጋ ዋጃ ጥሙጋ አላማጣ አላየሁም ሲያወሩ ነው እንጂ ባይኔ ያየሁት ዋጃ ጥሙጋ ነው። ወታደርም ነቅሎ ወጣ፣ ልዩ ኃይልም ነቅሎ ወጣ። የገባው ሚሊሻ የአማራ ክልል ነቅሎ ወጣ። እኛ እዚያ ላይ ባዶ ቦታ ላይ አገኙም ያው ብዙ ነገር ብዙ አደጋና ብዙ ችግር አደረሱብን። የትግራይ ልዩ ኃይል ወይም ደግሞ የህወሀት ኃይል አለ ካሉ እንዴት ብለው ሊመጡ ቻሉ? ወደ ቆቦ ከዋጃ እኔ የማይመጣሁበት ትላንትና ያው እንደዚያ ሲያሳደ ሄዱ የሆነ ጉድጓድ ነበረችኝና እዛች ውስጥ ገባሁኝ ከዛች ጨለማ ላይ ተንተረሸ እራሽ ለራሽ እራሽ ለራሽ የሆነ ፕሮጀክት አለ በበቀሎ ውስጥ ለውስጥ አድርጌ ወጣ ወደ ይህ እዛ ሲነጋ ወደ ጮቢ ተጠግቼ ያው ወደ ይህ ወይ ቆቦ ገባሁን ዛሬ ረፋዱን ከዋጃ ቆቦ ከተማ በእግሩ መግባቱን የሚናገረው ወጣት በበኩሉ በዋጃና አካባቢው ያለው ሁኔታ አሳሳቢና የከፋ ሰብአዊ ጉዳት ሊያስከትል የሚችል ነው የሚል ስጋት አለው ትላንትና እና ትላንትና ወዲያ የተደበደበው እኛ እየተመታነ እኛ ፈርግጠል ድሬት ነው አመለጥ ነው እኔ ጭድ ውስጥ ነው ተቀልቅል ያደርኩት ሌሊት ማለት ነው። ስለዚህ ጥሙጋ ላይ ገብተው በገ ጀሞ መከት ጀምረዋል። ህዝብ እያለቀ ነው። እናቶች እኮ ወጣት ልኮ እየደፈሩ ነው። ትናንትና እኮ የሞተው የኔ ታናሽ ወንድ ነው ወንድም በትናንትና ሁለት ነው የተገደለው አይደለም። ከዛሬ ሁለት ሺ አስር እኛ በጋ ምክንያት እያሰቃዩ ነው። ህዝብ እየሞተ ነው። የሚደርስልን አካል አንድም አካል የለም። ሰው መሆን እስከሚያስጠላ ድረስ ነው እኛ የምንሰቃየው። በርካቶቹ የዋጃ ጥሙጋና አላማጣ ነዋሪዎች መኖሪያ ቀያቸውን ለቀው መሰደዳቸውን የሚናገሩት አስተያየት ሰጪዎቹ ጥቂት አቅመ ደካሞችና ሴቶች ግን አሁንም አሉ ይላሉ። የቀሩትም ወደ ቆቦ እንዳይመጡ አደጋ እንደተጋረጠባቸው ነው የሚናገሩት። አሁን ሲመሰረት ዙሪያውን ትግራይ ልዩል እጥብር አድርገውን መውጣት ተስኗቸዋል። በቃ አሁን ዋጃ ላይ ባጃጅ መኪና፣ ሱቅ፣ ምናምን ውራ በመኪና እየጫኑ እየወሱሩ ነው። አንድም ንብረት የምታገኘው ነገር የለም። ስለዚህ ህዝብ መውጣት አልቻለም። ያለው የተወሰነ ብልጦች ብልጦች አመለጥን እኛ ትናንትና ኬሻው በጭ ተቆጠረ ነው ጌዳ ክምር ላይ ማሾቹ አመለጠው እንደገና ከላሊበላ ከጎጃም ከጎንደር የመጡ ዋጃ ላይ የሚሰሩ የቀን ወዛደሮች ልሸሽ ልሸሽሱ በጥይት ወደ ሰባት ሰው ተመትተዋል። የተወሰኑ አንዳንድ ባልሴቶች አዛውንት ተላልቆ እያደረጉ ነ የሚሉ ሲገኙ እንደሆነ እንጂ ሌላው ብዙ ያው ሲያሳድዱት ትላንትና እየሸሸን በረሀ የገባለ የተመታማለ የሚያነሳው ጠፍቶ ነው እንጂ ብዙ ራሱ የወደቀ የሞተ የወደቀ ሰው ይገኛል። ማን ያንሳው? ማን ይግባል? ሀብቶች ራሱ እንደታሰሩ ነው። አሁን የቀሩት አሁን ልጆችና ሚስቴ ብቻ ናቸው። አስቀድሜ ወደ ቆቦ ያሸሸቸው ገና ትላን ወዲያ ከሦስት ቀን በፊት ሌላ ግን ንብረታችን ቤታችን በሙሉ እንደየተወረረ ነው ያለው አሁን ተሰዶ ከመምጣቱ ባሻገር በስደት ላይ ለመኖር የሚያስፈልግን መሰረታዊ ነገሮች አለማግኘታችን ስቃያችንን አክብዶታል የሚል አስተያየት አላቸው። ተፈናቀ እኛ እዚህ ጋር ላይ ማንም ዘመድ አዝማድ የለንም። ቤተ ክርስቲያን ላይ የሆነ ሰንበት ታሪክ የሚበላ አለ እዛ እየሄድን ቁርስ እየበላን ነው። ከዛ እየለመድን ነው። አንዳንድ የቆበሰው እግዚአብሔር አምላክ የተመሰገነ በየትም ቦታ ላይ እየተንከባከቡን ነው። ማንም ዘመድ የለንም እዚህ ጋር ላይ። የስልክ የመብራትና የውሃ አገልግሎት በአካባቢዎቹ መቋረጣቸውን የደረሰን መረጃ ያመለክታል። ተፈናቃዮቹ አለም አቀፉ ማህበረሰብ ይመልከተን፣ መንግስትም የሚጠበቅበትን ያድርግ የሚል መልእክት አስተላልፈዋል። የትግራይ ህዝብ እንደዚህ እንደዚህ አይነት የፌዴራል መንግስት እንዲህ አይነት እሰት አደረሰብን እያለ እየተናገረ ነበር። ከዚህ በፊት አሁን እኛ ጋር እየተደረገ ያለውን ነገር እኛ ጋር እየደረሰ ያለውን ሰቆቃ ግን ማንም ሰው እየሰማልን ለዓለም መንግስት እየደረሰልን ስላልሆነ እንዲደርስልን ነው እኛ የምንፈልገው። በቃ የራያ ህዝብ ወደ አምሳያው ለመመለስ በመፈለጉ ምክንያት ዘር ተኮር ጥቃት እየደረሰበት ነው ያለው። የዓለም ህዝብ ይድረስልን። ከመንግስትም የሆነ መመሪያ ወርዶልን በአስቸኳይ መቼም ንብረት አናገኝም። ምናልባት ቤቱን ነቅሎ አይወስሩትም። መቼም ሰርሰን እንኳን እንደንበላ ወደ ቤታችን በአስቸኳይ ብንመለስ ነው የሚሻለው። አሁን ቆቦ ላይ ብገባ ቆቦ ያለው ህዝብ በሙሉ አላማጣ ወረዳ ህዝብ ቆቦ ነው ያለው። ብዙ የሚበላው አጥቶ የሚንከራተት አለ። ብዙ ደግሞ ትንሽ በኪስ ብር የያዘ እየገዛ እየበላ ነው። አሁን ሳይው እና በጣም ትልቅ ስቃይ ነው ያለው እና በአስቸኳይ ገብቶ የሆነ መፍትሔ እንዲደረግልን ነው የምንፈልገው እኛ ለእራ እያያዝ ድረሱላችሁ። በቃ በኋላ ዋይ ዋይ ሞተ። እኛ ከቅራቅ የነቀዘ ስንዴ እየተላከልን በኋላ ሞተባችሁ ባቸ ተብሎ እንረዳለን። የሚጠቅመን ነገር አንፈለ እኛ መጀመሪያ ላይ ሕይወታችን ከብት ታስሯን ይታሰሩ ብር እየተወሰዱ ይሙት ምን ችግር የለም መጀመሪያ ላይ ለእኛ ሕዝብ በኋላ ወንድምህ አባትም ሞቶ በአንተ ብሎ እርዳታ አንፈልግም። መጀመሪያ ከመሞታቸው በፊት ሕዝብ ይደረስልን። ተፈናቃዮቹ ባነሷል የደረሷቸው ስጋቶችና አጋጠሙን ባሉት ጉዳት ዙሪያ ኮረምን ጨምሮ ራያን አላማጣንና ዋጃን ተቆጣጥሯል የተባለውንና ራሱን የትግራይ ኃይል በማለት የሚጠራውን አካል አመራር ለማግኘት የስልክ መስመር ግንኙነት በመቋረጡ አልተሳካልኝም። የህወሀት ቃል አቀባይ ጌታቸው ረዳ ግን ከትናንት በስቲያ ለአሜሪካ ድምጽ ሬዲዮ በሰጡት መግለጫ አላማጣንና ኮረምን እንደተቆጣጠሩ ጠቁመው ውጊያውን በደቡብና ምዕራብ ትግራይ መቀጠሉን ተናግረው ነበር። በአንጻሩ የአማራ ብሔራዊ ክልላዊ መንግስት በትናንቱ መግለጫው ህወሀትን ወረራ እንደፈጸመበት ከሶ ከስልታዊ መከላከል ወደ ማጥቃት መሸጋገሩን አስታውቋል። የኢትዮጵያ መከላከያ ሰራዊት በህዝብ ግንኙነት ኃላፊው ኮሎኔል ጌትነት አዳነ በኩል ባስተላለፈው መልእክትም ሰራዊቱ ትዕዛዝ በሚሰጠው ጊዜ አስፈላጊውን እርምጃ ሊወስድ የሚያስችለው አቋም ላይ እንደሚገኝ መጥቀሱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በትግራይ ክልል በሚገኙ የኤርትራ ስደተኞች ላይ ጥቃት በመድረስ ላይ እንደሚገኝ የኢትዮጵያ የስደተኞችና ና ከስደት ተመላሾች ጉዳይ ኤጀንሲ አስታወቀ። ከዚሁ ጋር በተያያዘ ለቪኦኤ ገለጻ ያደረጉት የኤጀንሲው የኮሚኒኬሽን እና የውጭ ግንኙነት ዲሬክተር በአካል ንጉሴ በክልሉ ከሚገኙ አራት የስደተኛ መጠለኛ መጠለያ ጣቢያዎች ሽመልባና ህጻጽ የተባሉ ሁለት ጣቢያዎች ጦርነቱ በተጀመረበት ወቅት በህወሓት ጉዳት ደርሶባቸው ሲዘጉ ከተበተኑ ስደተኞች መካከል ከዘጠኝ ሺህ በላይ የሚሆኑ ተሰብስበው ወደ ተቀሩት ሁለት ጣቢያዎች መግባታቸውን ጠቁመዋል ይሁን እንጂ አሁን ላይ ተበትነው በሚገኙ ስደተኞች ላይ ጥቃት በመፈጸም ላይ እንደሚገኝ መረጃዎች መኖራቸውን እንዲሁም ከተከዜ ተሻግረው ማይጸብሪ አካባቢ በሚገኙት ሁለት ጣቢያዎች የሚገኙ ስደተኞችም ለችግር መጋለጣቸውን ተናግረዋል። ስደተኞቹ ያለባቸውን ስጋትና ችግሮች ከመቅረፍ ጋር በተያያዘ ዓለም አቀፍ ማህበረሰብ ኃላፊነቱን እንዲወጣም ጠይቀዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር በትግራይ ክልል የሚገኙ በሺዎች የሚቆጠሩ ስደተኞች ጉዳይ በእጅጉ እንደሚያሳስባቸው የገለጹ ሲሆን ከጉዳዩ ጋር በተያያዘ ከህወሓት ወገን እስካሁን የተባለ ነገር የለም። ኬኔዲ አባተ ዝርዝሩን ያሰማናል። በትግራይ ክልል የሚገኙ የኤርትራ ስደተኞች ላይ ጥቃት በመድረስ ላይ እንደሚገኝ ከተለያዩ አቅጣጫዎች የሚወጡ ዘገባዎችን ዋቢ በማድረግ የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ባወጣው መግለጫ አስታውቋል። ከዚሁ ጋር በተያያዘ ለቪኦኤ ገለጻ ያደረጉት የኤጀንሲው የኮሚኒኬሽንና የውጭ ግንኙነት ዳይሬክተር በአካል ንጉሴ በክልሉ ከሚገኙ አራት የስደተኛ መጠለያ ጣቢያዎች ሽመልባና ህጻጽ የተባሉ ሁለት ጣቢያዎች ጦርነቱ በተጀመረበት ወቅት ጉዳት ደርሶባቸው መዘጋታቸውንና ስደተ ስደተኞች መበተናቸውን አስታውሰዋል። ከጣቢያዎቹ ከተበተኑት ከ19 ሺህ በላይ ስደተኞች መካከል ከ9 ሺህ በላይ የሚሆኑት ከተበተኑበት ተሰብስበው ወደ ተቀሩት ሁለት ጣቢያዎች መግባታቸውንና ከአምስት ሺህ በላይ የሚሆኑት ደግሞ በአዲስ አበባ መመዝገባቸውን ጠቁመዋል። ዳር አካባቢ ሁለቱን የስደተኛ መጠለያ ጣቢያዎች ማለትም ሽመልባን እና ሂጻጽን በውሃ ጥቃት ፈጽሞባቸዋል። መጠለያ ጣቢያዎቹ ከዛ ጋር ተያይዞ ስደተኞቹ ወደየአካባቢውም፣ ወደ ተለያየ ቦታም ተበተን ከዛ የህግ ማስከበሩን ስራ ተከትሎ እያደረግነው ምንድን ነው አንደኛ አዲ ሀሩሽና ማይ ዓይኒ ከተከዜ ወዲህ በመሆናቸው ወዲያው ህግ ማስከበሩ ስራ እንደተጀመረ አገልግሎት መስጠት ጀመርን። ከዛ የተበተኑትን ስደተኞች ማሰባሰብ ጀመርን። ወደ አስራ ዘጠኝ ሺ ሁለት መቶ አካባቢ ነበሩ። ከነሱ ውስጥ ዘጠኝ ሺ አካባቢውን ሽሬ ላይ እያሰባሰብን ማያኒና አዲሃሮች ላይ ማስፈርቻለን። ከዛ ተበትነው አዲስ አበባ የገቡ ነበሩ። አዲስ አበባ ላይ ከአምስት ሺ ሁለት መቶ በላይ ተመዘገቡ። የእኛ ግምት አሁንም ከፍተኛ ቁጥር ያላቸው ከእጻትና ሽመልባ የመጡ ስደተኞች አዲስ አበባ ላይ እንዳሉ ነው። የተበተኑ ሌሎች ስደተኞችንም ለማሰባሰብ ጥረት በሚደረግበት ወቅት የፌዴራል መንግስት መንግስት ጦር ከትግራይ ክልል መውጣቱን ተከትሎ ስራው መቋረጡን አቶ ባካል አንስተዋል። ይሁንና ከሽሬ አካባቢ የተገኙ 79 ስደተኞችን አፋር ወደሚገኘው በራህሌ የስደተኞች ጣቢያ በተመድ የስደተኞች ከፍተኛ ኮሚሽን አማካኝነት ለማዛወር ጥረት እየተደረገ መሆኑንም ጠቁመዋል። ይሁን እንጂ አሁን ላይ ተበትነው በሚገኙ ስደተኞች ላይ ጥቃት በመፈጸም ላይ እንደሚገኝ መረጃዎች መኖራቸውን ነው የተናገሩት። የፌዴራሉ መንግስት የተናጠል ተኩስ የማቆም ውሳኔ እንደወሰነና አካባቢውን የህወሀት ኃይሎች መቆጣጠር ሲጀምሩ እዛ ባሉ ሽሬ አካባቢ ተበትኖ በነበሩ አዲግራትም በተለያዩ አካባቢዎች ባሉ ስደተኞች ላይ ጥቃት እየተፈጸመ እንደሆነ ሪፖርቶች መውጣት ጀመሩ። ይህን ሪፖርት ከእኛም ቀደም ብሎ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር እንዲህ አይነት መረጃዎች እየደረሷቸው እንደሆነ አውጥተው ነበር። መረጃውን እኛም እየተከታተልን ነበር። የሚመጡት መረጃዎች ተመ ተመሳሳይ ናቸው። ስለዚህ ስደተኞች መጥቃት ተጋልጠዋል የሚል መረጃ አለ። ነገር ግን ፌዴራል መንግስቱ በሽሬና አካባቢው አሁን ፕሬዘንስ ስለሌለው እንደ አንድ የፌዴራል ተቋም እኛም ሙሉ በሙሉ መስራት አንችልም። ምክንያቱም የፌዴራል ተቋማት በሆኑ ከክልሉ ወጥተዋል። አሁን እየተካሄደ ከሚገኘው ግጭት ጋር በተያያዘ ከተከዜ ተሻግረው ማይጸብሪ አካባቢ በሚገኙት ሁለት ጣቢያዎች የሚገኙ ስደተኞችም ለችግር መጋለጣቸውን የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮ ኮሚኒኬሽን እና የውጭ ግንኙነት ዳይሬክተሩ በአካል ንጉሴ ገልጸዋል። ይህን ተከትሎ አሁን በቅርቡ እንግዲህ ማይጸብሪ አካባቢ ከተከዙ የተሻግረው ጥቃት መፈጸም ጀምረዋል እና ጥቃቱ እንግዲህ ስደተኞችን መጥሎ የተው አይደለም። ዛሬም ሮይተር ሲያወጣሁን እና አዲያሩሽ የስደተኛ ጣቢያዎች የሚገኙ የኤጀንሲው ሰራተኞች አገልግሎት በመስጠት ላይ እንደሚገኙም የገለጹት አቶ ባካል ስደተኞቹ ካላቸው ስጋት ጋር በተያያዘ በሰሜን ጎንደር አዲስ ጣቢያ ለመመስረት የቦታ ርክክብ መፈጸሙን ተናግረዋል። እኛ ዞሮ ዞሮ ስደተኞቿን ባለው ሁኔታ ከህወሓት በሚደርሰው ጥቃት ደህንነት እየተሰማን አደለም የሚል ተከታታይ አቤቱታ በማቅረባቸው ከስደተኛ ተወካዮች ጋርም በተደረገ ተደጋጋሚ ውይይት ተቀያሪ መጠለያ ጣቢያ እንዲመሰረትላቸው ጥያቄ አቅርበው ነበር። ይህንን ለማድረግ በረዥም ጊዜ ጥረት ስናደርግ ነበር። በመጨረሻ ሰሜን ጎንደር ዳባት ወረዳ ላይ አለምዋጭ የሚባል ቦታ ስደተኞችን ለማስፈር ዘጠና አንድ ሄክታር አካባቢ መሬት ተረክበናል እና አሁን የሳይት ፕላኒንግ እየተሰራ ነው። ስደተኞችን ወደዛ አምጥቶ ለማሳረፍ በጣም ከፍተኛ ስራ እየሰራን ነው። ስደተኞቹ ያለባቸውን ስጋትና ችግሮች ከመቅረፍ ጋር በተያያዘ ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣም አቶ ባካል ጠይቀዋል። አሁን ባለው ሁኔታ ችግሮችን ሲያጋጥሙ ዓለም አቀፉ ማህበረሰብ ችግር ሲፈጠር መንግስትን ከመውቀስ ባለፈ ኃላፊነታቸውን የመወጣት የሚፈለገውን ፈንድ ነው ለማቅረብ የሚፈልገውን አገልግሎት የማቅረብ ላይ በጣም ትልቅ ክስተቶች አሉ ላይ አበክረው እንዲሰሩ እና ቀርበው አገልግሎት እንዲሰጡ እንጠይቃለን። የተመድ የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ከትናንት በስቲያ ሐምሌ ስድስት ባወጡት መግለጫ በትግራይ ክልል የሚገኙ በሺዎች የሚቆጠሩ ስደተኞች ጉዳይ በእጅጉ እንደሚያሳስባቸው ገልጸዋል። ኮሚሽነሩ በመግለጫቸው ኤርትራውያን ስደተኞች የአጸፋ ጥቃቶች፣ አፈናዎችና እስሮች እንደተፈጸሙባቸው ተአማኒና የተረጋገጠ ሪፖርት ደርሶናል ብለዋል። በስደተኞቹ ላይ ተፈጽመዋል ስለተባሉ ጥቃቶችና ሌሎች የወንጀል ድርጊቶች ከህወሀት ወገን እስካሁን የተሰጠ ምላሽ የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን ለዘገባው እናመሰግናለን። አሁን ደግሞ ወደ ሶማሌ ክልል ነው የምንወስዳችሁ። የሶማሌ ክልል ተፎካካሪ ፓርቲዎች የፊታችን ጳጉሜ አንድ ለሚካሄደው ምርጫና ከምርጫ በኋላ በክልሉና ሰላምና ልማት ላይ በጋራ የሚመክሩበት ምክር ቤት ማቋቋማቸውን አስታወቁ። የምክር ቤቱ ሊቀመንበርና የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ፕሬዚዳንት አቶ ሂርሲ ዶልን አዲስ ቸኮል አነጋግሯቸዋል። በሶማሌ ክልል የፊታችን ጳጉሜ ለሚካሄደው ክልላዊና ሀገር አቀፍ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የጋራ ምክር ቤት ማቋቋማቸውን የምክር ቤቱ ሊቀመንበር አቶ ሂርሲዶል አስታወቁ። የምዕራብ ሶማሌ ዲሞክራሲያዊ ፓርቲን በመወከል የምክር ቤቱ አባል የሆኑት አቶ ርሲ የፖለቲካ ፓርቲዎቹ የጋራ ምክር ቤት ቀጣዩን ምርጫ በሰላም ለማጠናቀቅ ጠቃሚ ነው ይላሉ። ብዙ ነገር ለተከፈተ ያለው ለምርጫም፣ አሁን የሚካሄደው ምርጫውም ያው አንድ ላይ ተወያይተን በዛው መሰረት ምርጫው እንዲካሄድ የሚመጣው ችግር ሁሉ ተመካክረን እና ተወያይተን በየጊዜው የሚመጣው ችግር ለመፍታት እና በስድስተኛው ሀገራዊ ምርጫ እንድንካሄድ አስፈላጊ ስለሆነ በዚህ ነው ያቋቋምነው። ከዚህ በፊት የምዕራብ ሶማሌ ዲሞክራሲያዊ ፓርቲ፣ የኦጋድን ብሔራዊ ነጻነት ግንባር ወይም ኦብነግ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እና ሌሎችም ተፎካካሪ ፓርቲዎች በእጩዎች ምዝገባ፣ በመራጮች ምዝገባ እንዲሁም በሌሎች ምርጫ ነክ ጉዳዮች ዙሪያ በተደጋጋሚ ቅሬታዎችን ሲያቀርቡ ነበር። የምርጫ ቦርድም የእጩዎች ምዝገባን በተመለከተ ቅሬታዎቻቸውን ሰምቶ ማስተካከያ አድርጎላቸው የነበረ ሲሆን የመራጮች ምዝገባ በተመለከተ የቀረበውን ቅሬታም በምርጫ ቦርድ ምክትል ሊቀመንበር የሚመራ የልዑካን ቡድን ወደ ሶማሌ ክልል ሄዶ የመስክ ምልከታ ካካሄደ በኋላ መጀመሪያ ላይ የተወሰኑ ምርጫ ክልሎችን፣ በኋላ ሙሉ በሙሉ የሶማሌ ክልል ምርጫን ወደ ጳጉሜ እንዲተላለፍ ወስኖ ነበር። አሁን በተቋቋመ የሶማሌ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት የብልጽግና ፓርቲ፣ ኦብነግ፣ ምዕራብ ሶማሌ እና የነጻነትና እኩልነት ፓርቲዎች አባል የሆኑ ሲሆን የምዕራብ ሶማሌ በሊቀመንበርነት ምክር ቤቱን ለስድስት ወር እንዲመራ ተወስኗል። የብልጽግና ፓርቲ የምክር ቤቱ አባል መሆኑ ቅሬታዎችን ከስር ከስር በውይይት ለመፍታት ጠቃሚ ነው ብለው እንደሚያምኑ ነው አቶ ገልጹት። እንደ አቶ ኤርሲ ገለጻ ምክር ቤቱ ከምርጫ ነክ ጉዳዮች ባሻገር ፓርቲዎች ወደፊትም ክልሉን በሚመለከቱ ጉዳዮች በጋራ የሚመክሩበት ይሆናል። ሰላም ለክልሉ የሀገር ጉዳይ ስለሆነ ለሰላምም፣ ለፀጥታ፣ ለሁሉ ነገር ተመካክረን ነው የምንካሄደው። ምክር ቤቱ ይህን አገልግሎትም እነዚህ አላማ አገልግሎት ይሰጣል ማለት ነው። ይሄ ሁሉ አላማው አለ ማለት ነው። ምክር ቤቱን ከስድስት ወር በኋላ ኦብነግ በሊቀመንበርነት እንዲመሩ አስቀድሞ መወሰኑንም አቶ ሂርሴ ለቪዮ ገልጸዋል። በዚህ የሶማሌ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በክልሉ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት የሚወዳደረው ኢዜማ ያልተሳተፈ ሲሆን ያልተሳተፈበትም ምክንያት እንደማያውቁ አቶ ሂርሴ ተናግረዋል። ከክልሉ የኢዜማ መረጃ ለማግኘት ያደረግነው ጥረት አልተሳካም። ስድስተኛው ብሔራዊ ምርጫ ሰኔ 14 ቀን 2013 ዓ ም ከሶማሌና ሀረሪ ክልል እንዲሁም በአማራ አፋር፣ ኦሮሚያና ቤኒሻንጉል ጉሙዝ ክልል ካሉ የተወሰኑ ምርጫ ክልሎች በስተቀር በ436 የምርጫ ክልሎች ምርጫ ተካሂዶ ብልጽግና ፓርቲ መንግስት መመስረት የሚያስችል ድምጽ ማግኘቱን ብሔራዊ ምርጫ ቦርድ ይፋ ማድረጉ ይታወሳል። በሶማሌ ክልል የሚካሄደው ምርጫ የክልሉን ገዢ ፓርቲ እንዲሁም ክልሉን ወክሎ ለህዝብ ተወካዮች ምክር ቤት የሚሳተፉትን የሚመርጡበት ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮል እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በወንዶች የተሞላው የሶማሊያ ከፍተኛ መሪዎች ጉዳይ በቃ ያሉት ዩሱፍ ሀጂ አዳን ለፕሬዝዳንትነት እንደሚወዳደሩ አስታውቀዋል። የአሜሪካ ድምጽ ዘጋቢ መሐመድ ካይ ተግዳሮታቸውን ጨምሮ በዚህ ዘገባ ይዳግስሰዋል። አዳነች ውሳዬ ታቀርበዋለች። ፋውዚያ ዩሱፍ ሀጂ አዳን ከተመረጡ ተባት መሪዎቹ ያላደረጉት ላሉት የጸጥታ ጉዳይ ለኢኮኖሚያዊ ተሳትፎና ለትምህርት ቅድሚያ በመስጠት ለሀገሪቱ አዲስ ህይወት እንደሚያመጡ ተናግረዋል ወንዶች የሶማሊያን ችግር እንዲፈቱ ስንጠብቅ ኖረናል አሁን ግን መፍትሄ እንዳላስገኙ አይተናል ስለሆነም ለፕሬዝዳንትነት ለመወዳደር ወስኛለሁ ከወንዶች በተሻለ እንደምሰራ አልጠራጠርም የእስልምና ሃይማኖት ሴቶች በፖለቲካ እንዳይገቡ በርዕሰ ብሔርነት እንዳያገለግሉ ወይም ከዛ በላይ እንዳይሆኑ አያግድም። ባንግላዴሽን ብንመለከት ካለፉት ሀምሳ ዓመታት ወዲህ ከሞላ ጎደል ሴት መሪዎች ናቸው ሲተካኩ የቆዩት። ባንግላዴሽ ደግሞ ከሙስሊሙ ዓለም እጅግ ወግ አጥባቂ የምትባል ሀገር ናት። በሕዝብ ብዛት ቀዳሚ ቦታ በምትይዘው ኢንዶኔዥያም ሴት መሪ ነበሩ። ፓኪስታንም እንዲሁ ሌሎች ብዙ በኃላፊነት የሚሰሩ ሴቶች አሉ። በታንዛኒያ እና በሲንጋፑርም እንደዚሁ። በመጪው ጥቅምት ወር እንዲደረግ የታቀደው የሶማሊያ ምርጫ በቀጥታ አይካሄድም። በጎሳ የተወከሉ የምክር ቤት አባላት ቀጣዩን ፕሬዚደንት ይሰይማሉ። አብድራህማን ኦማርን የመሳሰሉት የሞቅዲሾ ነዋሪዎች እድሉን ካገኙ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሆነው ያገለገሉት ፋውዚያ ለውጥ ሊያመጡ እንደሚችሉ ገልጸዋል። ሶማሊያ ውስጥ ሴት ለፕሬዚዳንትነት መወዳደርን በበጎ እንደሚቀበሉ ነው ዓብድራሕማን ኣማር የተናገሩት። ሚስስ ፋውዚያ የተፈተኑ ናቸው። ለአመራር የሚያበቃ እውቀትና ራዕይ አላቸው። ሴቶች በብዙ የስልጣን ቦታዎች ሰርተዋል። እናም ሴቶች ለፕሬዚዳንትነት ከተመረጡ ወደ አዎንታዊ ለውጥ ሊያመሩ ይችላሉ ነው ያሉት። ሶማሊያ ወግ አጥባቂ ያላት ሙስሊም ሀገር ናት። ስለሆነም አብዛኞቹ የሀገሪቱ ዜጎች የሴት መሪነትን ላይቀበሉ ይችላሉ። ከእነሱም አንዱ ዑመር ሐሰን ናቸው። ሴት ሶማሊ ውስጥ ለመሪነት መወዳደር እንደማይደግፉ ነው የተናገሩት። የሶማሊያ ባህልና የእስላም ልምድ ሴቶች ከፍተኛ ኃላፊነትን የሚጠይቁ ትልቅ የስልጣን ቦታዎች እንዲይዙ አይፈቅድም ይላሉ። አንዋር አብዲፋታሕ የተባሉ በሶማሊያ ብሔራዊ ዩኒቨርሲቲ የሚያስተምሩ ተንታኝ በበኩላቸው አውዚያ በፓርላማው ምርጫ በፕሬዚዳንትነት ሊመረጡ አይችሉም ባይባልም ስር በሰደዱ ባህሎችና ልምዶች ለማለፍ ይገደዳሉ ብለዋል። ስ ሞራቲ ሪቲ ሲ ወመን ይ ሴቶች የሶማሊያ ርዕሰ ብሔር ለመሆን ሲወዳደሩ ማየት የዴሞክራሲ መዳበርን ያመለክታል። በምክር ቤቱ 30 በመቶ መቀመጫዎችን እንዲያገኙ የሚጠበቁት ሴቶችና ጥቂት አዲስ አመራር እንዲኖር የሚፈልጉ ወንዶች ሊደግፏቸው ይችላሉ። ነገር ግን የመሪነት ቦታን ሊይዙ የሚችሉ ወንዶች ብቻ ናቸው የሚለውን በሶማሌ ባህል ስር የሰደደውን አስተሳሰብ ከሚከተሉት ወገኖች ከባድ ተግዳሮት ሊገጥማቸው ይችላል። የሶማሊያ የምርጫ ሂደትን አስመልክቶ በፖለቲካ መሪዎች መካከል ልዩነቶች በመፈጠራቸው ባለፈው ወር መካሄድ የነበረበት ምክር ቤታዊና ፕሬዚዳንታዊ ምርጫ እንዲዘገይ ተደርጓል። የተከበራችሁ አድማጮች ፕሮግራማችን ተጠናቋል። አብሬያችሁ ያመሸሁት ሲሆን ግርማ ነበርኩ። ደን ሰላም